ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ወቅታዊው ዓለም አቀፍ ስጋት የሆነው የኮሮና በሽታ በፋይናንስና ምጣኔ ሀብት ዘርፍ ላይ ጉልህ አሉታዊ ተጽዕኖ እያሳረፈ እንደሚገኝ ቁጥራዊ መረጃዎች ያመላክታሉ። በኢትዮጵያ የፋይናንስ ተቋማት ከሚባሉት ቀዳሚዎቹ ባንክና ኢንሹራንስ ላይ ወረርሽኙ ያስከተለው ተጽዕኖ ምን ይሆን? በተቋማቱ ብለው መንግስት የተወሰዱና እየተወሰዱ ያሉ እርምጃዎችን በተመለከተ አለፍ ሲልም የዓለም የገንዘብ ተቋም በእንግሊዘኛው አይኤምኤፍ ወረርሽኙን ሰበብ በማድረግ የብር ከዶላር አንጻር ያለው ምንዛሬ እንዲዳከም እያቀረበ ያለውን ውትወታና እያሳደረ ያለውን ጫና በተመለከተ ኢትዮጵያዊ የፋይናንስ ምሁር አነጋግረናል። እንግዳችን ነዋሪነታቸው በሀገረ እንግሊዝ ሲሆን የመጀመሪያ ድግሪያቸውን በአፕላይድ አካውንቲንግ ከኦክስፎርድ ብሮክስ ዩኒቨርሲቲ፣ ኤምኤስሲ ድግሪያቸውን በፋይናንሻል ማኔጅመንት ኬደንብራ የቢዝነስ ትምህርት ተቋም አጠናቋል። ሀገር ውስጥ ለሚታተሙ ጋዜጦች በሚሰጡት ሙያዊ ማብራሪያም ይታወቃሉ። አቶ አብዱል መናን መሐመድ። አቶ አብዱል መናን፣ የባንኩ ዘርፍ ከኮሮና በፊት የነበረው ሁኔታ ምን ይመስላል? ከኮሮና በኋላስ ምን ለውጦች ተስተዋሉ? ምንስ ችግሮች ገጠማቸው ይላሉ። በተለይ ቁጥራዊ መረጃዎች ካሉ ቢጠቅሱልን። የኢትዮጵያ ባንኪንግ ኢንዱስትሪ በጣም አትራፊ የሆነ ኢንዱስትሪ ነው። ባለፈው 78 ዓመት አካባቢ ያው ትርፎ የመቀነስ ሁኔታ አለ፣ ግን እስቲል ኢንዱስትሪው በጣም አትራፊ የሆነ ኢንዱስትሪ ነው። በቅርብ ዓመታት ግን ብድር ከመጨመር ጋር ተያይዞ እንደዚሁም ደግሞ ንግድ ባንክ ለትልልቅ ሜጋ ፕሮጀክቶች ዋናው ብድር አቅራቢ ስለሆነ ከኖቨምበር አጋማሽ ባለፈው ዓመት ጀምሮ ባንኮች የሊኩይዲቲ የገንዘብ እጥረት ችግር አጋጥሟቸው ነበረ። በዚህ ምክንያት ብሔራዊ ባንክ ባለፈው ጃንዋሪ ወር ውስጥ ለግል ባንኮች በሁለት ትሬንች 145 ቢሊዮን ብድር አቅርቦላቸዋል። ይህንን ችግራቸውን እንዲቀርፉ እንደዚሁም ደግሞ የብድር እንቅስቃሴያቸውን ለብሔራዊ ባንክ በዝርዝር ሪፖርት እንዲያደርጉ ብሔራዊ ባንክ ጠይቋቸው ነበረ። ይሄ ችግር ባለበት ሁኔታ የዚ የኮቪድ-19 ተከሰተ እና መንግስትም ኮቪድ-19 ለመቆጣጠር በሚል የወሰዳቸው እርምጃዎች የኢትዮጵያ ኢኮኖሚ ላይ ኢምፓክት ስለሚያመጡ ቀጥታ የባንኪንግ ኢንዱስትሪውንም አፌክት ያደርገዋል። ለምሳሌ አሁን ሆስፒታሊቲ ኢንዱስትሪው ትራቭሉ፣ ሆቴሉ ትልቅ ችግር ውስጥ ያለ ነው። እና በዚህ ሁኔታ ብሔራዊ ባንክ ባንኮቹ ችግር ውስጥ እንዳይገቡ ለግል ባንኮች ባለፈው ወር 15 ቢሊዮን ብር አቅርቦላቸዋል። በ15 ወር ውስጥ የሚከፈል እንደዚሁም፣ ላስት ዊክ ለንግድ ባንክ 16 ቢሊዮን ብር አቅርቦለታል። የሊኩዲቲ ችግሩን ለመቅረፍ እንዲያስችለው፣ ይሄ ብር በሶስት ዓመት ውስጥ የሚከፈል ነው እና ብሔራዊ ባንክ ያው ሌንደር ኦፍ ላስት ሪዞርት እንደሚባለው ፈጣን እርምጃ በመውሰድ ሊኩዲቲ አቅርቧል ለባንኪንግ ኢንዱስትሪው። እንደዚሁም የልማት ባንክ ካፒታል ወደ 285 ቢሊዮን ተጨምሯል ከ75 ቢሊዮን። ልማት ባንክ እንደምናውቀው ባለፈው የተወሰነ ዓመታት ከተበላሸ ብድር ጋር የተያያዘ በጣም ችግር ውስጥ የነበረ ባንክ ነው እና ካፒታሉን ለማጠናከር መንግስት ባለፈው ሳምንት እርምጃ ወስዷል እና ይሄ ጥሩ እርምጃ ነው የተወሰደው። ብሔራዊ ባንክ ዲስካውንት ዊንዶው በመጠቀም የግል ባንኮች ለቱሪዝምና ለሆቴል ኢንዱስትሪ የሚያቀርቡትን ብር በአምስት በመቶ ብድር እንደሚሰጣቸው እንደዚሁም ቃል ገብቷል። ልማት ባንክ ለአነስተኛና ለትንሽ ድርጅቶች ብድር እንደሚያቀርብ እንደዚሁ ቃል ገብቷል። ይሄ ሁሉ እርምጃዎች አጠቃላይ ከኮቪድ 19 ጋር ተያይዞ ሊመጣ የሚችለውን የኢኮኖሚ ችግር ከግንዛቤ በማስገባት እየተደረገ ያለው ዝግጅት ነው። ግን እዚህ ጋር መታሰብ ያለበት አጠቃላይ ባንኪንግ ኢንዱስትሪ ውስጥ ብሔራዊ ባንክ ኢንጀክት ያደረገው ከ30 ቢሊዮን ብር በላይ ነው። ይሄ ብር ለብድር የዋለ እንደሆነ የዋጋ ግሽበትን ማስከተሉ አይቀርም። የኢትዮጵያ ኢኮኖሚ ባለፉት አስር ዓመት በጣም የኢንፍሌሽን ችግር የገጠመው ኢኮኖሚ ነው እና ያ ሁኔታ ባለበት ተጨማሪ ብር ወደ ኢኮኖሚ ውስጥ ሲገባ እና ወደ ብድር የዋለ እንደሆነ ኢንፍሌሽነሪ ሊሆን ይችላል እና ይሄ ጥንቃቄ ብሔራዊ ባንክ ሊያደርግ ይገባል እና ነገሩ ዎች ማድረግ መቆጣጠሪያ ይገባል። እንደዚሁም የግል ባንኮቹ ሊገጥማቸው የሚችለውን ፈተና ከብድር አመላለስ ጋር በተያያዘ እሱንም በደንብ ሞኒተር ማድረግ ያስፈልጋል። የግል ባንኮች እንደዚሁም ከኮቪድ-19 ጋር ተያይዞ ሊመጣ የሚችለውን ችግር ከግንዛቤ ያስገብተው ወለዳቸውን እየቀነሱ ነው። ብድሮቻቸውን ሪስትራክቸር እያደረጉ ነው። እንደዚሁም ደግሞ በተወሰኑ ተበዳሪዎች ላይ እንደውም ወንደ ወለዱላ አለማስከፈል ደረጃ ደርሰዋል። እና ይሄ ሁሉ እየተወሰዱ ያሉ እርምጃዎች ጥሩ ነው ብዬ አምናለው። ብሔራዊ ባንክ ግን በየጊዜ ያለውን ነገሩ ተለዋዋጭ ስለሆነ ዲቨሎፕመንት ዎች ሊያደርግ ሊቆጣጠረው ይገባል ብዬ አምናለሁ። የኢንሹራንስ ዘርፉ በተለየ ሁኔታ አለማደጉ ሲነገር የቆየ ሀቅ ነው። አደጋዎች ሲያጋጥሙ በበቂ ሁኔታ ካሳ የሚከፍል ተቋማቱም ዝቅተኛ መሆናቸው ይነገራል። በደካማነቱ የሚታማው ይህ ዘርፍ ከኮሮና በኋላ የባሰ ተዳክሟል ወይንስ አንሰራርቷል? ይላሉ ማሳያዎቹ ውስጥ ምንድን ናቸው? የኢትዮጵያ ኢንሹራንስ ኢንዱስትሪ በጣም ትንሽ የሆነ ኢንዱስትሪ ነው። ፋይናንሻል ሰርቪስ ኢንዱስትሪ ስንል ባንኩን፣ ኢንሹራንስ፣ ማይክሮ ፋይናንስ ሌሎችንም ይጨምራል። ለምሳሌ ሊስ ፋይናንስንም በተመለከተ ኢንሹራንሱን ያየን እንደሆነ በጣም የዚህ የኢንዱስትሪ ፋይናንሻል ሰርቪስ ኢንዱስትሪውም በጣም ትንሽ ፐርሰንት ነው የሚይዘው እና ብዙ ጊዜ ፋይናንሻል ሰርቪስ ኢንዱስትሪ ሲባል እንደውም ብዙ ሰው ባንክ ነው የሚመጣለት እንጂ ኢንሹራንሶቹ አይታወሱትም እና ይሄ ትንሽ ኢንዱስትሪ ነው። ኢንዱስትሪ ዋና መገለጫው በጣም ኮምፒቲቲቭ የሆነ ኢንዱስትሪ ነው። ባለፈው ሰባት ስምንት ዓመታት ውድድሩ ከመጠንከሩ የተነሳ ፕሪሚየም በየጊዜው እየወረደ እየወረደ እየወረደ መጥቷል። እንደውም ኢንሹራንስ ካምፓኒዎች ዋና የገቢ ምንጫቸው ኢንቨስትመንት አክቲቪቲ ወደ ማድረግ ነው የሄዱት። ለምሳሌ ኢንትረስት ኢንካም፣ ዲቪደንድ ኢንካም እንደዚሁም ህንፃዎችን የማከራየት ስራ ውስጥ በመግባት ዋና ዋና የገቢ ምንጫቸው አድርገውታል። እና ምንም ጥያቄ የለውም፣ ኮቪድ-19 ችግር ውስጥ እንደሚከታቸው ኢኮኖሚ እንቅስቃሴ ይዳከማል ከኢኮኖሚ እንቅስቃሴ ጋር በመዳገም ጋር ተያይዞ ኢንሹራንስ የሚገቡ ሰዎች ቁጥር ይቀንሳል፣ ኢንሹራንስ የሚገቡ ድርጅቶች ይቀንሳል። ይሄ ቀጥታ ኢንሹራንስ ኢንዱስትሪውን አፌክት ያደርጓል። ኢንሹራንስ ኢንዱስትሪው ካሳ በመክፈል በጣም ዘገምተኛ እንደሆነ ይታወቃል። በጣም ቢሮክራቲክ ነው፣ ረጅም ፕሮሰስ አለው። ይሄ በጣም ብዙ ሰዎችን ተስፋ አስቆራጭ ነው እና የኢንሹራንስ ኢንዱስትሪው ላይ የሚደርሰው ኢፌክት ምን ያህል የሚለውን ለማየት ገና ሪፖርቶቹ ስላልወጡ፣ ኖርማሊ ኢንሹራንስ ካምፓኒዎች በአመቱ መጨረሻ ጁን 30 ሂዛባቸውን ዘግተው ከዛ በኋላ ሁለት ሶስት ወር በኋላ ነው ሪፖርታቸውን ፐርፎርማንስ ፋይናንሻል ሪፖርታቸውን የሚያወጡት እና የዛኔ ክሊርሊ ኢምፓክቱን ማየት እንችላለን። ብሔራዊ ባንክ ግን በየጊዜ የሚመጣለት ሪፖርት አለ እና የኢንሹራንስ ኢንዱስትሪ ሁኔታ እያየ ይገመገማል ብዬ እገምታለሁ። ግን ምንም ጥርጥር የለውም ኮቪድ-19 ጋ ተያይዞ የሚመጣ ኢኮኖሚ ችግር ኢንሹራንስ ኢንዱስትሪውንም አፌክት ማድረጉ አይቀርም። የኑሮ ውድነትን ለመቆጣጠር የመንግስትን የበጀት ጉድለት ለመሸፈን እንዲሁም የብድር ጫናን ተቋቁሞ ለማለፍ በመንግስት በኩል አመርቂ ስራ ተሰርቷል ይላሉ ምላሹ አውኮ ከሆነ ማሳያዎቹ ምንድን ናቸው? ካልሆነስ ምን መደረግ አለበት? ይላሉ የዋጋ ውድነት፣ በጀት ዲፊሲት፣ የመንግስት እዳ፣ አን ኤምፕሎይመንት እንደዚሁም የውጭ ምንዛሪ እጥረት ትልቅ የመንግስት ፈተና ሆነውበታል። በይበልጥ ባለፉት የተወሰነ ዓመት የኢትዮጵያ ኢኮኖሚ ትልቅ ተግዳሮት የገጠመው ጉዳይ ቢኖር ኢንፍሌሽን፣ በጀት ዲፊሲት እንደዚሁም የመንግስት ዕዳ መጨመር ነው። እነዚህ ችግሮች እየተባባሱ ስለመጡ እንደውም የኢትዮጵያ መንግስት የኢኮኖሚ ማሻሻያ ለማድረግ ዝግጅት አድርጎ ወደ ተግባር ገብቷል እና እነዚህ ትልቅ የኢኮኖሚ ችግሮች ናቸው። ችግሮቹን አድሬስ በማድረግ ተሳክቶለት አልተሳካለት የሚለውን ጉዳይ ያየን እንደሆነ የኢትዮጵያ መንግስት ብዙም የተሳካለት አይደለም። በይበልጥ ኢንፍሌሽንን በመከላከል አኳያ የኢትዮጵያ መንግስት እንደውም ሜይንሊ ብሔራዊ ባንክ ኃላፊነቱ የሱ ስለሆነ ኢንፍሌሽንን ቆጣጠር ከሞላ ጎደል ምንም አልተሳካለትም ማለት ይቻላል። ባለፈው 10 ዓመት ኢንፍሌሽን የኢትዮጵያ ኢኮኖሚ ትልቁ ችግር ሆኖ ቆይቷል እና ይሄንን ችግር ለመፍታት የሚወሰድ እርምጃ ብዙም አመርቂ አይደለም ለምን ቢባል ብሔራዊ ባንኩ ገለልተኛ የሆነ ብሔራዊ ባንክ አይደለም ያለን መንግስት በጀት እጥረት በሚገጥመው ሰዓት ከብሔራዊ ባንክ ብድር ይወስዳል ይህ ማለት ብር ይታተማል ማለት ነው ስለዚህ ብሔራዊ ባንክ ገለልተኛ ስላልሆነ መንግስት እንደዚሁም ብር ስለሚያትም ኢንፍሌሽን ከየጊዜው እየተባባሰበት መጥቶ እንደውም ባለፈው ኤፕሪል ወር ኢንፍሌሽኑ ሁ ነጥብ ዘጠኝ ፐርሰንት ደርሷል ይሄ ማለት ባለሰው ፈው ሰባት ዓመት አይተነው ነው ከመናቀው ኢንፍሌሽን ትልቁ ነው ማለት ይቻላል እና በጀት ዲፊሲቱንም ያየን እንደሆነም ያው ተመሳሳይ ነው። የጂዲፒ ፐርሰንቴጁን ያየን እንደሆነ ከጂዲፒ ጋር ስናወዳደረው ግን በኢንአብሶሉት ተርምስ ወይም በገንዘብ መጠን ስናየው በጀት ዲፊሲታችን በየዓመቱ በየመቱ እየሰፋ ነው የመጣው። መንግስት በጀት ዲፊሲት በሚኖርበት ሰዓት ያው ከዓለም አቀፍ ተቋማት ብድር በመውሰድ እንደዚሁም ከብሔራዊ ባንክ ብድር በመውሰድ እንደዚሁም ከሀገር ውስጥ ከትሬዠሪ ቢል የግምጃ ቤት ሰነድ በመሸጥ ይህንን ይሸፍናል። እና ይሄ ራሱ አንድ ትልቅ ተግዳሮት ነው የሆነበት በጀት ዲፊሲቱን በመቆጣጠር ደረጃ። የመንግስት እዳ ያው እንደምናውቀው በየጊዜው እየሰፋ መጥቷል። የመንግስት እዳ ስንል የፌዴራል መንግስት እዳ እንደዚሁም የመንግስት የልማት ተቋማት የወሰዱት ከሀገር ውስጥና ከውጭ የወሰዱት እዳ በየዓመቱ እየሰፋ መጥቶ ከውጭ ሀገር የወሰድነው ብድር ወደ 28 ቢሊዮን እየተቃረበ ነው። 86 ቢሊዮን እርግጠኛ ኤግዛክትሊ ለመሆን እንደዚሁም ከሀገር ውስጥ መንግስት ከተለያየ ተቋማት የተበደረው ብድር ወደ 880 ቢሊዮን ደርሷል። ፌዴራል ገቨርመንት ከብሔራዊ ባንክ ይበደራል፣ ትሬዥሪ ቢል ይሸጣል። እንደዚሁም የመንግስት ልማት ድርጅቶች ከንግድ ባንክ ይበደራሉ። ትልልቅ ሜጋ ፕሮጀክቶች ከንግድ ባንክ ይበደራሉ። ለምሳሌ ኢትዮጵያ መብራት ኃይልን የወሰደን እንደሆነ እነዚህ እዳዎች ተደማምረው የመንግስት እዳ በጣም ትልቅ ትልቅ ተግዳሮት ሆናልና የኢትዮጵያ መንግስት ይህን በመቆጣጠር ብዙም የተሳካለት አይመስልም። ግን በቅርብ ዓመታት ባለፉት ሁለት ዓመት የኢኮኖሚ ማሻሻያ አደርጋለሁ በማለት የመንግስት የልማት ድርጅቶችን በመሸጥ የውጭ ምንዛሪ ለማግኘት ተስፋ ተደርጓል። እዳ ለመቀነሻ ለማዋል ታስቧል። ግን ፍጥነቱ ያን ያህል የሄደ አይደለም። ይሄ ሁኔታ ባለበት ኮቪድ-19 ተከስቷል። እና ኮቪድ -19 ደግሞ የሀገሪቱ የኢኮኖሚ ሁኔታ እና ዓለም አቀፍ የኢኮኖሚ ሁኔታ ፌክት ስለሚያደርገው ያለው የኢኮኖሚና የፖለቲካ ሲቲዌሽን ሀገሪቱ ውስጥ እንደዚሁም ዓለም አቀፍ የኢኮኖሚ ሁኔታ አንሰርተን ስለሆነ ይሄ ሁሉ ተደራርበው ችግሩ በለጠ ጠንከር ሊል ይችላል ብዬ እገምታለሁ። መንግስት ምን ማድረግ አለበት ስንል ይህንን ችግሮችን ለመፍታት ኢንፍሌሽንን ለመቆጣጠር አንደኛ ነፃ የሆነ ብሔራዊ ባንክ ያስፈልገናል። ፕሮፌሽናል የሆነ ብቃት ያለው ከፖለቲካ ጫና ነፃ የሆነ ብሔራዊ ባንክ ያስፈልገናል። ይሄ ብሔራዊ ባንክ ሞኔታሪ ፖሊሲ በማውጣት ኢንፍሌሽንን መቆጣጠር የሚያስችል አቅምን አዳብሮ የተለያዩ እርምጃዎችን በመውሰድ ኢንፍሌሽን መቆጣጠር ይችላል ብዬ አምናለሁ። እንደዚሁም ደግሞ መንግስት ከብሔራዊ ባንክ የሚበደረውን ብድር ገደብ ሊበጅለት ይገባል፣ እንደውም ሊከለከል ይገባል ብዬ ነው የማምነው። አፍሪካ ሀገር ኬንያን የወሰድን እንደሆነ ጋናን የወሰድን እንደሆነ በጣም ጥብቅ የሆነ ቁጥጥር አለበት፣ መንግስት ከብሔራዊ ባንክ ለመበደር ማለት ነው። እና ይሄ በጣም ወሳኝ ተቋማት ነው፣ ኢንፍሌሽንን ለመቆጣጠር። በጀት ዲፊሲትን መንግስት ገቢውንና ወጪውን ማጣጣም ነው ያለበት። ይሄ አንደኛው ዘዴ ያው ኢፊሸንሲ መጨመር ነው። የመንግስት ወጪም በአግባቡ መቆጣጠር ነው። ጠንካራ የኦዲትና ጠንካራ የወጪ ቁጥጥር ስርዓት የተዘረጋ እንደሆነ ይህን ማጣጠም ይቻላል ብዬ እገምታለሁ። እንደዚሁም ደግሞ የገቢ ምንጩን መንግስት ያሰፋ እንደሆነ ሁለቱ ሚዛን መጠበቅ ይቻላል ብዬ እገምታለሁ። ይሄ ማድረግ የተቻለ እንደሆነ እንደዚሁም የበየጊዜው የሚጨምር የመጣውን የመንግስት እዳን በተወሰነ ደረጃ መቆጣጠር ይቻላል ብዬ ነው ማምነው። ትልቁ ለመንግስት እዳ መብዛት ያው ትልልቅ ፕሮጀክቶችም ሎት ኮንትሪቢዩት አድርገዋል እና የእነሱን ሁኔታ መስመር መስመር ማስያዝ እንደዚሁም ፕራይቬታይዝ የሚደረጉትን የመንግስት ተቋማትን ፕራይቬታይዝ ያደረገ እንደሆነ መንግስት እዳውን በተወሰነ ደረጃ ይቀንሳል ብዬ አምናለሁ። አቶ አብዱል መናን የመጨረሻ ጥያቄ ላድርገውና የዓለም አቀፍ የገንዘብ ተቋም የሆነው አይኤምኤፍ በተለይ ኮሮናን አስመልክቶ በቅርቡ ይፋ ባደረገው ሪፖርቱ በብር ምንዛሪ ተመን ላይ አሉታዊ ጫና እያሳደረ እንደሚገኝ ገልጿል እና ይሄ ጉዳይ ኢትዮጵያን ከየት ያደርሳት ይሆን? ከዚህ በፊትስ ኢትዮጵያ የብርን ምንዛሪ መጠን ወይም ደግሞ ከዶላር አንጻር ያለውን ዋጋ ማሳነሷ ያሳደረባት ተጽዕኖ ምንድን ነው? ይላሉ። የኢትዮጵያ መንግስት ባለፈው ሁለት ዓመት ያው ሆም ግሮን ኢኮኖሚክ ሪፎርም ተብሎ የኢኮኖሚ ማሻሻያ እያካሄደ ነው። ይሄ ኢኮኖሚክ ማሻሻያ የተለያዩ ፓኬጆች አሉ። እንደ ፕራይቬታይዜሽንን የተመለከተ እንደዚሁም ከውጭ ምንዛሬ ጋር በተያያዘ የመንግስት ዕዳን በተመለከተ ይሄንን ሪፎርም ለመርዳት ዓለም አቀፍ ተቋማት ቃል ገብተዋል። አይኤምኤፍ አንደኛው ነው። ዲሴምበር 2019 ላይ አይኤምኤፍ ከኢትዮጵያ መንግስት ጋር በመስማማት 2.9 ቢሊዮን ዶላር ሪፎርሙን እንድታካሄድ እንደሚያበድር ቃል ገብቷል። ያ ማለት ዝም ብሎ የሚሰጥ ገንዘብ አይደለም። የተለያዩ ፕሪከንዲሽኖች አሉት። ወደ አምስት ምሰሶዎች አሉት ስምምነቱ። አንደኛው ምሰሶው የኢትዮጵያ መንግስት የውጭ ምንዛሬን በቋሚነት እንዲፈታ እንዲፈታ ማስቻል የሚል ነው። አንደኛው የሚፈታበት ዘዴ ብርን ቀስ እያለ ዲፕርሼት በማድረግ ከብላክ ማርኬት ተመን ጋራ ማጣጣም የሚለው ነው። የኢትዮጵያ መንግስት ባለፈው አስር ዓመት ውስጥ ሁለት ጊዜ ዲፕርሼት አድርጓል ብርን በቅርቡ እንኳን 20 ኦክቶበር 2017 ውስጥ ድብርሼት አድርገናል። ከዚህ በፊት እንደተነገረን ድብርሽት ማድረጉ ኤክስፖርትን ያበረታታል። እንደዚሁም ወደ ሀገር ውስጥ የሚገቡትን የተለያየ የውጭ ምንዛሪ ምንጮችን ያሻሽላል የሚል ነው። መረጃውን እንደምናየው የኢትዮጵያ ኤክስፖርት ባለፈው አስር ዓመት ከሦስት ቢሊዮን አካባቢ ማለፍ አልቻልም። እንደዚሁም ሌሎች የገቢ ምንጮች ያው ረሚታንስ ግራጁዋሊ እያደገ ነበር። አሁን በዚህ ዓመት ከኮቪድም ጋር ከዛ በፊትም የመቀዛቀዞ ሁኔታ ታይቷል። ፎሬን ዳይሬክት ኢንቨስትመንት የሀገር ውስጥ ባለው የፖለቲካ ሁኔታ በጣም ተቀዛቅሷል። ያው ሀገሪቱ ውስጥም፣ በውጭ ባለው የፖለቲካና የኢኮኖሚ ሁኔታ የሚወሰን ነው ፎሬን ዳይሬክት ኢንቨስትመንት እና ይሄ ባለበት ሁኔታ አሁን የኢትዮጵያ መንግስትን አይኤምኤፍ ብርን ዲፕሬሽት እያደረግ በጣም እየገፋ ያለበት ሁኔታ ነው ያለው። ባለፈው ሳምንት ባወጣው ሪፖርት ይህንን ጉዳይ አጥብቆ ጠይቋል። አሁንም የኢትዮጵያ መንግስት ብርን ዲፕሽት የሚያደርግ ከሆነ ኢኮኖሚው ላይ የሚመጣው ችግር ነው የሚበልጠው። ኤክስፖርቱን ማበረታታ ምንም ለውጥ የሚያመጣው ነገር የለም። የኢትዮጵያ ኤክስፖርት ችግር ያለበት ነው። መሰረታዊ የሆነ የሰፕላይ ችግር አለበት። የሎጂስቲክስ እዛ በሰፕላዩ ቼኑ ላይ ትልቅ የሆነ ችግር አለበት። የአቅርቦት ችግር አለበት እና የፕራይስ ችግር ብቻ አይደለም። የተወዳዳሪነት ችግር ብቻ አይደለም። የአጠቃላይ ሰፕላይ ቼኑ ላይ አቅርቦት ላይ ምርቱ ላይ ችግር ያለበት ስለሆነ በዲፕሬሲኤሽን ብርን ዲፕሪሼት በማድረግ የሚፈታ ችግር አይደለም። ስለዚህ ብርን ዲፕሪሼት ያደርግ እንደሆነ አይኤምኤፍ እንደሚለን ደኦን የምናተርፈው ነገር ሀገር ውስጥ የሚገቡትን እቃዎችን ማስወደድና ኢንፍሌሽኑ ማባባስ ነው። አሁን ባለው የኢኮኖሚ ሁኔታ እንደዚሁም ናሽናል ባንክ ኢኮኖሚ ውስጥ ሊኩዊድ ገንዘብ እየጨመረ ባለበት ሁኔታ፣ ኢኮኖሚ በተዳከመበት ሁኔታ ከእንደገና ብሩን ዲፕሪሼት ማድረግ የበለጠ ኢኮኖሚ ችግር የሚፈጥር ነው። ስለዚህ ይሄ እርምጃ መወሰድ የለበትም ብዬ ነው ማምነው። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your